የወጣቶች ዓለም ልጆችን መቼ ነው ስለ ወሲብ ማስተማር የሚገባው? ምንስ ነው ማወቅ ያለባቸው? ይህ እንደየአገሩ ባህልና አመለካከት ይለያያል። አንድ መንግስታዊ ያልሆነ ድርጅት የኬንያ መንግስት በየትምህርት ቤቶች የሚሰጠውን ሁሉን አቀፍ የወሲብ ትምህርት መለስ ብሎ እንዲቀኝ ፊርማ እያሰባሰበ ነው። ፊርማውን የፈረሙት አራት ሺህ የሚጠጉ ሰዎች ስለዚህ ጉዳይ ማውራቱ የሚያሳስትና አፍሪካዊ አይደለም ብለው ያወግዛሉ። ሀቁ ኬንያ ውስጥ ባለፈው አመት ብቻ ከ300 ሺህ በላይ እድሜያቸው ከ18 ዓመት በታች የሆኑ ተማሪዎች በእርግዝና ምክንያት ትምህርታቸውን ለማቋረጥ ተገደዋል። ብዙ ወላጆች ጉዳዩን አንስተው ከልጆቻቸው ጋር ለማውራት ስለማይደፍሩም ልጆቻቸው ያላቸው አማራጭ መረጃ ከኢንተርኔት አሊያም ከጓደኞቻቸው ማፈላለግ እንደሆነ ይገልጻሉ። የ23 ዓመቷ ክርስቲና እንደምትለው ወላጆች ስለዚህ ርዕስ ለማውራት ስለሚያፍሩ ነው። እናቴ ስለ ወሲብ አውርታኝ አታውቅም። ከዛም በ17 ዓመት ያረገዝኩ። እርጉዝ መሆኔን ስነግራት ለምን ኮንደም እንዳልተጠቀምኩ ጠየቀችኝ። ኮንደም የማገኝበትን መንገድ ከየት ታውቃለች ብለሽ ትጠብቂ ነበር አልኳት። በዚህ በጎርጎሮሳዊው ዓመት የዩኒቨርሲቲ ትምህርቷን መከታተል የምትጀምረው ክርስቲና ከወላጆቿ ጋር ነው የምትኖረው። የልጁ አባትም ልጇን እንደሚከባከብና ብዙም ችግር እንደሌለባት ትናገራለች። ዛሬ ላይ መለስ ብላ ስታስበው ግን ወላጆቿ ስለ ወሲብ አስተምሯት ወይም ነግሯት ቢሆን ኖሮ ትምህርቷን እስክትጨረስ ድረስ አታረግዝም ነበር። በወጣትነት እድሜ የበለጠ በአውቅ ኖሮ እያልኩመኝ ነበረ። ዛሬ ላይ በተመሳሳይ ሁኔታ ያሉ ልጆችን ስመለከት ቀደም ብለው ሊነገራቸው ይገባል ብዬ አስባለሁ። ምክንያቱም አንዳንድ ልጃገረዶች ገና በዘጠኝ ዓመታቸው የወር አበባ ይታያቸዋል። የኬንያ የጤና ሚኒስቴር ባወጣው ጥናት በርካታ ልጃገረዶች ክብረ ንጽህናቸውን ያጡበት አማካይ ዕድሜ 13 ዓመት ነው። ባለፈው ዓመት ከ300 ሺህ በላይ ዕድሜያቸው ከ10 እስከ 19 ዓመት የሆኑ ልጃገረዶች ላልተፈለገ እርግዝና ተዳርጓል። ምንም እንኳን ብዙዎች ስለዚህ ርዕስ ማውራት ባይደፍሩም ሲትዝንጉ የተሰኘ አንድ የመብት ተሟጋች ድርጅት የኬንያ መንግስት ስለ ወሲባዊ ግንኙነት የቀረጸው ትምህርት ጠቃሚ አይደለም ሲል ፊርማ እያሰባሰበ ይገኛል። የዚህ ዘመቻ አስተባባሪ የሆኑት አነኪኮ መንግስት ስለ ወሲባዊ ግንኙነት ማስተማሩ ልጆቹን ልቅ እንዲሆኑ እንጂ እንዲቆጠቡ አልረዳም። ይህንን ስርዓት የማንቀበልበት ምክንያት ይህ ከውጭ ወደ አፍሪቃ በተለይም ኬንያ የመጣ ስርዓት በመሆኑ ነው። የዩናይትድ ስቴትስ ነው። ከዚያም ብሪታንያ ውስጥ ተግባራዊ ሆነ። ቀጥሎም ራሳቸውን አደግን ብለው የሚጠሩት ሀገራት ላይ ይተገበር ጀመር። ይህ ስርዓት ልጆች ከተወለዱ ጀምሮ ለወሲባዊ ግንኙነት የተፈጠሩ እንደሆነ የሚያስተምር ነው። ከአምስት ዓመታቸው ጀምሮ በአካላቸው ማድረግ የሚችሉትን ሁሉ እንዲያደርጉ የሚያበረታታ ነው። ሴክስ ፍሮም ኤጅ ኦፍ ፋይፍ። እንደ ኬንያ መንግስት ከሆነ ሁሉን አቀፍ የወሲብ ትምህርት የሚሰጠው ልጆች አግባብ የሆነ ዕድሜ ላይ ሲደርሱ ነው። ይህም በቂ እውቀት እንዲቀስሙ ረድቷቸዋል። ለአካለ መጠን የደረሱ ወጣቶችን ጉዳይ የሚመለከት የጥናት ተቋም ዋና ስራ አስኪያጅ የሆኑት አልበርት ኦቢዮ እንደሚሉት ትምህርትና መጽሐፍ ቅዱስ ለየብቻቸው መታየት የለባቸውም። ሌላው ደግሞ ይህ ባህልና ሃይማኖታችንን የሚቃወም ሀሳብ ነው የሚለው ነው። ሁላችንም ለእምነታችን የተገዛ ቢሆን ኖሮ ስለ ወሲብ ማውራት ባላስፈለገ ነበር። ለአቅመ ሔዋን ያልደረሱ ልጆች ባላረገዙ፣ የጾታ ጥቃቶች ባልተፈጸሙም ነበር። ስለዚህ ለነዚህ ጉዳዮች ተጨባጭ ምላሽ ያስፈልገናል። እኛም የምንለውና የምናስተምረው መጽሐፍ ቅዱስ ከሚያስተምረው ጋር ተመሳሳይ ይመስለኛል። የአፍሪቃ የህዝብና ጤና ጥናት ማዕከል እንደ ኤሮፓያን አቆጣጠር በ2016 ዓ ም ባደረገው ጥናት መሰረት ኬንያውያን ወጣቶች ስለ ኮንዶም፣ የእርግዝና መከላከያ ኪኒኖችና መርፌዎች አጠቃቀም በትምህርት ቤት መማር ይሻሉ። ከዚህም በተጨማሪ በግብረ ስጋ ግንኙነት ስለሚተላለፉ በሽታዎችና እነዚህንም እንዴት መከላከል እንደሚቻል ማወቅ ይሻሉ። እኛ ሀገር ያለው ችግር አካባቢያዊ እንደ መሆኑ አካባቢያዊ መፍትሄ ይሻል። ለአቅመ ሔዋን ያልደረሱ ልጆች እርግዝና፣ የስነ ተዋልዶ አካል መተልተል ሌላው የዓለም ክፍል አስገድዶን አይደለም፣ ልንሸሽገው የማንችለው የራሳችን ችግር ነው ይላሉ አልበርት ኦብዩ። ቁጥብነት ዩጋንዳ ውስጥ ትልቅ ርዕስ ነው በተለይ ወጣቶችንና ወሲባዊ ግንኙነቶችን በሚመለከቱ ጉዳዮች ላይ የዩጋንዳ መንግስት ወጣቶች ትዳር እስኪመሰርቱ ድረስ ወሲብ ከመፈጸም እንዲቆጠቡ ያበረታታል ይሁንና ይህ መልእክት በወጣቱ ዘንድ ችላ የተባለ ይመስላል የዶቼ በለው ፍራንኪጋ ወጣት ዩጋንዳውያን መንግስት የሚሰብከውን እንዴት እንደሚቀበሉት አጠያይቆ ነበር ዛሬ ወንዶች ድንግል የሆነች ልጅ አይደለም የሚፈልጉት። ልምዱ ያላቸው ነው የሚፈልጉት ድንግልን፣ ይህንንና ያለን ማስተማር ያስፈልጋል። ሌላኛዋን ግን ሁሉም ነገር የገባት ናት በሚል ነው። ቁጥብነት መጥፎ አይደለም። አሁን ተቆጥቤ ነው ያለሁት። ጥያቄው ግን እስከ መቼ የሚለው ነው ይላሉ ቫኒ እና አኖልድ የተባሉት የዩኒቨርሲቲ ተማሪዎች። በዩጋንዳ መዲና ካምፓላ በሚገኝ ቪክቶሪ የተሰኘ ቤተ ክርስቲያን ውስጥ ግን ቄሱ ቁጥብነትን በግልጽ ይሰብካሉ። መጽሐፍ ቅዱስ በግልጽ ለወጣት ሴትና ወንዶች ራሳቸውን እንዲቆጣጠሩና በስሜታዊ ፍላጎት እንዳይመሩ ይገልጻል። ወሲባዊ ስሜታቸውን መቆጣጠር የማይችሉ ከሆነ ደግሞ ትዳር እንዲመሰርቱ ይመክራል። መልእክቴ ግልጽ የሆነ ይመስለኛል። እንደ መጽሐፍ ቅዱስ ከሆነ ወሲባዊ ግንኙነት ትዳር ለመሰረቱት ብቻ ነው። ከቤተ ክርስቲያን ውጪ ለልጆች ስለ ወሲብ ለማወቅ ከባድ ነው። በባህሉ መሰረት ልጆችን ስለ ወሲብ እንዲያስተምሩ የሚፈቀድላቸው ወላጆች ሳይሆኑ በአባት በኩል ያሉ አክስቶች ብቻ ናቸው። ጡረታ ላይ ያሉት መምህር አሌክስ ዋንዴባ ወላጆች ልጆቻቸውን ከማስተማር ማመንታታቸው ወጣቶች ከወሲብ እንዳይቆጠቡና ስህተት እንዲሰሩ ምክንያት ነው ብለው ያምናሉ። አንዳንድ ጊዜ ወላጆች የሚገባቸውን ሚና አይፈጽሙም። አብዛኞቹ ወላጆች ስለዚህ ጉዳይ ከልጆቻቸው ጋር ለማውራት ይፈራሉ። ይሄ የአፍሪካውያን አስተሳሰብ ደግሞ አለ። ወላጆች ወሲብን የሚመለከት ጉዳይን አስመልክቶ ለማውራት ግልጽ አይደሉም። ልጆች መንገዱን ሲያገኙ ደግሞ አዲስ ነገር መሞከር ይፈልጋሉ። ስለዚህ ወሲብ ከመፈጸም ለመቆጠብ ከባድ ይሆንባቸዋል። ይህ አመለካከትም በሙባራ ዩኒቨርሲቲም ይስተዋላል ንንግ ዩኒቨርስቲ ስገባና ስለ ቁጥብነት ሳወራ ጅል ይሉኝ ነበረ። አንዳንዶች ራስሽን ከቆጠብሽ ሰውነትሽ ጤነኛ አይደለም ማለት ነው ይሉኝ ነበር። ያን ጊዜ ቁጥብ መሆንን ለመተው ወሰንኩ። እንደ አኮል አማዚማ ያሉ አንዳንድ ዩጋንዳውያን መምህራን ደግሞ ወጣቱ ፍላጎት እያደረበት እንዲቆጠብ መገፋፋቱ ይበልጥ አደገኛ ለሆነ ችግር ሊያቃልጥ ይችላል። በ16 እና በ24 25 ዓመት መካከል ያለው ዕድሜ ለወጣቱ እጅግ አደገኛው ጊዜ ነው። ጀብድ መስራት ይፈልጋሉ። ብዙ የአካላዊ ለውጦች የሚያዩበት ጊዜ ነው እና ወሲብ ከመፈጸም እንዲቆጠቡ መንገሩ የማይሆን ነገርን እንደ መንገር ማለት ነው። 78 ከመቶ ዩጋንዳዊ እድሜው ከ30 ዓመት በታች ነው። ከነዚህ መካከል የተወሰነ ከመቶ እንኳን የሕይወቱን አቅጣጫ ከሳተ ወይም ትምህርቱን ለማቋረጥ ከተገደደ የሀገሪቱ ኢኮኖሚና የማህበራዊ ሁኔታው ላይ ከፍተኛ ጫና ያሳድራል። በሌላ በኩል ደግሞ በርካታ ወጣት የሚያወግዘው የመንግስት አቋም ዳግም መፈተሽን ይሻል። እናንተስ ልጆችን ስለ ወሲብ መቼና ምን ማስተማር ያሻል ትላላችሁ? የወላጅና የትምህርት ቤት ሚናስ ምን ሊሆን ይገባል? ሀሳባችሁን አጋሩን። እስከዛው መልካም ጊዜ። ልደት አበበ ነኝ። ጤና ይስጥልኝ።